Gabina BOA Good Gabina BOA. Salam, salam, and the Tamasha, you, Tasafaru, Gababalu, Taxi, Montwal, Gabina BOA. DJ Fat Sujay. That's a brand name. That's a brand name. I stand behind it. I guarantee it. They know that even if they don't know me any more than they know the, the the chairman of General Mills. DJ Fatso, my man. God loves me. This is a DJ Fatso exclusive. Africa's live with DJ. ሰላም ሰላም፣ ጤና ይስጥልን የተከበራችሁ አድማጮቻችን፣ ከዚህ ከዋሽንግተን ዲሲ ከአሜሪካን ድምጽ ሬዲዮ ጣቢያ በቀጥታ የሚተላለፍላችሁ የአርቡ ጋቢና ፕሮግራማችን ተጀምሯል። ማስተናግዳችሁ ዲጄ ፋቱ ነኝ። እንግዲህ ፕሮግራሜን ዘና ፈታ እያላችሁ ለሚቀጥሉ ሰላሳ ደቂቃዎች እንድታደምጡን በመጋበዝ ጀምር ያለሁኝ አሁወይ Ciao Gilo Gilo Gilo Gilo Gilo Gilo Gilo Gilo Gilo Gilo Gilo Gilo የተከበራችሁ አድማጮቻችን፣ የምታደምጡት ጋቢና ቪኦኤ ከዚህ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ ነው። ማስተናገዳችሁ ዲጄ ፋት ነኝ። መስመር ላይ ወደ ኢትዮጵያ ደውያለሁ። አዲስ አባባ ዲጄ ውሻለ፣ ዲጄ ውሽ እንግዲህ የታወቀ ዲጄ ነው። አሁን ነው በጣም የታወቀው በተለይ ነው የሀገሩን ጥዬ ከወጣሁ በኋላ በጣም ፌመስ ነዋል። ሰላም ዲጄ ውሽ፣ እንዴት ነህ? ሰላም ዲ ፋት፣ እንዴት ነህ? ሀገር ለቆ ከወጣ እንዳይመጣብኝ እያልክ ነው አሉ እዛ ደግሞ ሰምቼ ላሉ። እኔ ከወጣሁ በኋላ ብዙ ስራዎች እያገኛችሁ ነው አሉ አይ ሲያት ነኳ ሲባል ደንግጠሃል አሉ ነው። አዲስ አበባ አሎ ልፋት ይልል እግዚአብሔር ይመስገን። ለአድማጮቻችን በመላው ዓለም አድማጮች አዲስ አበባ ውስጥ የሚሰሙ ሙዚቃዎችን አንድ ሶስት እንጋብዛቸው። ያው ትክክለኛው ሰው አንተንና ወደ አንተ ደወልኩኝ። ስለዚህ አንድ ሁለት ሶስት ሙዚቃዎችን ንገረኝ በደንብ የሚሰሙ እኔ በተከታታይ የጌቲሽ ማሞ ተቀበል የሚለው ዘፈን በጣም ተወዷል። በየ ቦታ ይሰማል። የእሷ አለ። የአሰጌ ደግሞ አለ። ባሌ ሮቤ አሰጌ ማለትሮቤጣም ቢንዳሻው ነው የዘፈነው ልጅ በጣም አሪፍ። ሁለት እሺ፣ የሱ ሙዚቃ አለ። ጂ መሳይ ከበደ ደግሞ ማማሬ የሚላን ዘፈን አላውቅም። እናንተ ግርዚህ በጣም ይሰማል። ማማሬ እንትን ነው አገኘዋት ማማሬ ማማሬ እ እስኪ በለው እስኪ በለው እሱ ማማሬ ማማሬ የምትለው ዘፈን ቆንጆ ዘፈን ነው። እንትን ሄድ መለስ የሚለው ዘፈን ሄድ መለስም በጣም በጣም ሄድ መለስም በጣም በጣም በጣም ቆንጆ ዘፈን ነው። በጣም ተወዷል። አራት አድርገናል። አንድ እንጨምር አምስት በቃ። አምስተኛ የማን አለ? በሲንግል ደረጃ ያሉ በአልበም ከሳሚዳን ላይ የሳሚዳን ሙዚቃዎች ይሰማሉ ስትል አሁንም፣ የትኛው ነው የሚሰማው? የትኛውን እንጋብዛችሁ? ብዙ ሙዚቃዎች አሉ እዚያ ላይ። ወደ ላይ የሚለውን ወደ ላይ እኔ ወደ ላይ እሷ ሙዚቃ በጣም አሪፍ። እንግዲህ እነዚህ ሙዚቃዎች ለአድማጮቻችን እንጋብዛለን። ስለ ተባበርከን በጣም እናመሰግናለን። ልጄውሽ አመሰግናለሁ። ቻው ባይ እንደው መላ መላ እንደው መላ መላ መላ ሳይጠፋሽ አየሁሽ ለፍቅር አየሁሽ ለፍቅር ግራሴ ገፋሽ

Oh, yeah, ሂሳቡ ተከፍሏል። የምታደምጡት ጋቢና ቪኦኤን ነው። ዲጄ ፋቱ ነኝ። እንግዲህ ዲጄ ውሽ ከኢትዮጵያ አዲስ አበባ ላይ በተለይ የሚሰሙ ሙዚቃዎች ብሎ ከነገረኝ መካከል እኔ ቃ በስኳችሁ የጌቴሽ ማሞ ተቀበል ይሰኛል። ያደመጣችሁት በማስከተል የማስደመጣችሁ ደግሞ አሻንጌ አሼ አሻንጌ ይባላል። ባሌ ሮቢ ይሰኛል። ደስ የሚል ሙዚቃ ነው። እስቲ ያድምጡት። Ya da asco -e to Malay. Hey <laughs> ya Malay, go. Ya Malay, ya Malay, to Malay, to Ya Malay, to In the city we are, in Jalada go to Lubutia, in Barbados can In the mintala barada kia, na birata in the city we are, in Jalada go to Lubutia, in Barbados can't I agree? Shagito, shagito, Asco, Asco, Shagito, Shagito, Siama, Asco. veda yada ma vale robe cotto capi vale robe cotto capi vale robe cotto tutto vareda yada ma incala co ani sinjala da al canguya ani singa deme vale si arghejala likena capi si argachu be sademta na hawa shage esajitsa intala da vale girchu si gadda i Yada male, asko to, asko yada male, yada male, asko male, male, male, Bale robe indema, bale robe indema, bale robe indema, ts snj tbty s brbdn ty brd d ሄር አድማጮቻችን ከዚህ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን ጋቢና ቪኦኤ ነው የምታደምጡት። ዲጃችሁ ደግሞ ዲጄ ፋትኔ አሪፍ አሪፍ ሙዚቃዎችን ከኢትዮጵያ ጋር ዲጄዎች ጋር ደውዬ የሚሰሙት ነው ምጋብዛችሁ ያለሁት። በማስከተል ጂ መሳይ ይባላል አገኘኋት እንደ ተመኘኋት ነው የሚለን፣ እሱን አድምጡ። አስተያየቶቻችሁን በቪኦኤ አምሃሪክ ፌስቡክ ላይ ልቀቁብኝ። ዲጄ ፋት መኑ ከመሄዋን መኑ ከመሄዋን መኑ ከመሄዋን መኑ ከመሄዋን አንቺ ወዲያ ሆንሽ ቀልቤን ሰራቂ፣ እኔ ጉጉ ሆኜ አንቺን ጠባቂ። አንቺ ወዲያ ሆንሽ ቀልቤን ሰራቂ፣ እኔ ጉጉ ሆኜ አንቺን ጠባቂ። ማነው እንደ ፍቅር ያንጀት የሚያደርሰው ከቻረገሽ ድንገት የምወድሽን ሰው እግር እያለው ልቤ ስትሄድ እንዳልከፋኝ ሳገኝሽ በደስታ የማረገው ጠፋኝ። አገኘሁ አገኘኋት እንደተመኘኋት አገኘሁ አገኘችኝ እንደናፈቀች አገኘሁ አገኘኋት እንደተመኘኋት አገኘሁ አገኘችኝ እንደናፈቀችኝ ሬማማሬማማሬ ማማሬ ማማሬማማሬ ማማሬ ባንቹ ኗል ፍቅሬ አገኘሁ አገኘኋት እንደተመኘኋት አገኘሁ አገኘችኝ እንደናፈቀች አገኘሁ አገኘኋት እንደተመኘኋት አገኘሁ አገኘችኝ እንደ መኑ ከመሄዋን መኑ ከመሄዋን መኑ ከመሄዋን አንቺ ወዲያ ሆንሽ ቀልቤን ሰራቂ እኔ ጉጉ ሆኜ አንቺን ጠባቂ፣ አንቺ ወዲያ ሆንሽ ቀልቤን ሰራቂ እኔ ጉጉ ሆኜ አንቺን ጠባቂ። አይሰስል ለራሱ ምኞት ደጉ ተመኘሽ ለሹመን ለሹመ ልቤ እንደማረጉ አንቺ ልባ አዋቂ መቼም ድንቃ ያጦሽ እድሜሽ ረጅም ነው ስናፍክሽ መጦሽ አገኘሁ አገኘኋት እንደተመኘኋት አገኘ አገኘች እንደናፈቀች አገኘ አገኘኋት እንደተመኘኋት አገኘ አገኘች Mama mamare, mama mamare, mamare, re, የተከበራችሁ አድማጮቻችን ማማሬ ማማሬ ወይም አገኘዋት እንደ ተመኘዋት ነው ያስደምጥኳችሁ። ዲጄ ፋትሱ ነኝ። አስተያየቶቻችሁ እየደረሱኝ ነው። ሚኪያስ አዳነ ዲጄ፣ በጉጉት እየጠበቅን ነበር። እንኳን በሰላም መጣችሁ። እንኳን በሰላም ቆያችሁኝ። ሌላም ዘቢባይሰኝች ዘቢባይሰኝች አድማጫችን፣ ሰላም ብለናል። ሰላም ብለናል። ሁላችሁንም እንወዳችኋለን። ዲጄ ፋትሱ ነኝ። ሄድ መለስ ነው የምጋብዛችሁ። እስኪ ቪኦኤ ላይ ያላችሁ ቪኦኤ አማሪክ ላይ ያላችሁ በሙሉ ሼር አድርጉት እስኪ ሌሎች ሰዎችም እንዲያደምጡት ፕሮግራማችንን ዲጄ ፋቱ ጋቢና ፍራይዴ ሄድ መለስ ብስራት ሱሮፌል ወጣ በጣም ወጣ ብክል ሲያምር ወጣ በሚገርም ሁኔታ ሲያምር ወጣ በጣም ወጣ ብክል ሲያምር ወጣን እንዳልኩት እስከዳር ልስገለ ፈጣን ነው። እውነተኛ ስሜት ነው። ሰለው ስለው ስናገረው ነው ያልኩት። ይህንን አረንጓዴ ቢጫ ቀይ ለብሶ ለብሶ ደሶ አቤት አቤት በየቤቱ ከሶ ወጣ በጣም ወጣ ትቅር ያም የምንቀርብበት ሰዓት ቁርጥ ሆኗል። እንግዲህ እንዴት እንዳለቀች አላቅም 30 ደቂቃ አልቃለች። አንድ ሙዚቃ ያህል ጊዜ ነው የሚቀረን። እንግዲህ ስላዳመጣችሁኝ በጣም አመሰግናለሁ ሁላችሁንም። ቪኦኤ ላይ ደግሞ ስለሰጣችሁኝ አስተያየት እንዲሁም ሼር ስላደረጋችሁ በጣም አድርገን እናመሰግናችኋለን። ከዚህ ከቪኦኤ ጋቢና ቲም ዲጄ ፋትሱ ነበርኩኝ። እንግዲህ ያር ፕሮግራማችንን ሰምተናል። በሚቀጥለው በሳሚዳን ወደ ላይ በሚል ሙዚቃ አሰናበታችኋለሁ። መልካም ቅዳሜ እና ኢንጆይ ላይፍ I do